የግድግዳው ሰዓት የግድግዳው ሰዓት ከቆመ ቆይቷል። ጌጥ እንደሆነ እንጂ ጊዜንም ማብሰርትቷል። አይተነው ባናም ነው እውነት የለበትም፣ ዋሽቷል። ያለው ማን ነው? ጨልሞ እስኪ ነጋ ነግቶም እስኪ ጨልም ሁለቴ ልክ ነው ፍቅርና ጃዝ ግጥምና ዜማ እንዲህ ካራራ ቀን ናይ ፍቅርን በጋዝ ለጋድ አንድ ቀን ያውም አርብ ማታ ልክ በለቱ ቀን በሰላሳ ዲናር ክርስቶስ ይስጠቀል በተተረተረው መልክ በጋ ዘልቀሽ መቅደሱ ጠብቂኝ፣ ሰላሳ ብር ይበሽ በዲናር ለሸኘው ለዚያ ለንጉሱ ሰላሳ ነው መግቢያው የቤተ መቅደሱ ከጎለጎታ ላይ የመዋደድ ልዑል የመዋደድ ጌታ እርቃኑን ተሰጥቷል። እዚህ የፍቅር ፀሐይ ደጃዝ ተሸፋፍኖ ኩልል ብሎ ወጥቷል። አቀንቃኝ በሌለው በዚህ ደጃዝ ዓለም መሳሪያ ያለ ያልያዘ ሙዚቀኛ የለም። ጊታሩ ይጮሃል፣ ጊታር የያዘውን በልህ ጥርሱን ነክሳል። ከበሮ የያዘው ላቡ በላዩ ላይ እንደ ጉድ ይወርዳል፣ ልክ እንደ ጥሩ ሴት ስድስት ቡድ ጥዳል። ታክስፎን የያዘው ዐይኖቹን ጨፍኖ ትከሻውን ሰብቆ የለም ቅድም ሄዷል በትንፋሹ ዘልቆ ያው ልሽ፣ እዚያ ጋ ኪቦርዱን የያዘ አይኑን ግራና ቀኝ እያቅበበበተ፣ አየሽ እንደየተሰማው እንደየህመሙ ሁሉም የሚያወጣው ጃዝ ነው ድምር ስሙ። ግጥምና ዜማ እንዲህ ካራራቀን፣ ነይ ፍቅርን በጃዝ ዝጋብ ዝሻንጥቀኝ ምጥን ግጥም ላፍ የምጥም እንዳንል ሁለት ናቸውና የዛሬዎቹ የተመጠኑ ላፍ የሚጥሙ ማለት ሳይኖርብን አይቅርም። አዲሱ ጥቂት ግጥም ላፍ የሚጥም ነበር የሚባለው ድሮ ለሁሉም የመጀመሪያዋ የግድግዳው ሰዓት የገጣሚ ዮናስ አብርሃም ነች። ዮናስ ጸሐፊ ተውኔትና ደራሲም ጭምር ነው። ሁለተኛዋ የወጣቷ ገጣሚ የምልኢቲ ክሪዮስ ናት። ዮናስንና ምልኢቲን ለሳምንቱ ምርጦች ለግጥሞቻቸው እናመሰግናለን እና የምሽቱ ቀዳሚ ዜማ

ብዙአየሁ ደምሴን ስለውብ ስለ ውብ ዜማው ዜማው ውብ ይባላል። በተለይ እንደዚህ የምር ውብ ሲሆን፣ ብዙአየሁ እናመሰግናለን።